ኮንሶ ወረዳ መሆኑ ቀርቶ ዞን እንዲሆን ከሃምሳ አምስት ሺህ በላይ ሰው ፊርማ አሰባስበው በህዝብ በተመረጡ 12 የኮሚቴ አባላት ወደ ኪነት ጥያቄ ቢያቀርቡም የባህል አባታችንን ጨምሮ ወደ 200 ሰዎች እንደታሰሩብን ከኮሚቴው አባላት ነኝ ያሉ አንዱ አቶ ገመቹ ገንፌ ገለጡ። ጽዮን ግርማ ነች አቶ ገመቹ ጎልፌን ያነጋገረችው። አቶ ገመቹ ማን እንደታሰረባቸው በማብራራት ነው የሚጀምሩት። የታሰሩት አቶ ገላ ገዛሃኝ ይባላሉ። የኮንሶ የባህል አባት ናቸው። በይበልጥ ደግሞ አንድ ጎሳን በላይነት የሚመሩ ሆነው ነገር ግን እሳቸው ውክልና አጠቃላይ የኮንሶ ጎሳዎች ጭምር የሚወክል ነው። በግጭት ጊዜም በሰላም ጊዜም ነገሮችን ሰላማዊ ለማድረግ የሚሰሩ ናቸው። ህዝብም አመኔታ የጣለባቸው ሰው ናቸው። ነ የታሰሩት መቼ ነው? የታሰሩት አርብ ዕለት ከሰዓት በኋላ እሳቸው ከቤት ታፍኖ ነው የተያዙት። ሲያዙ ለስብሰባ እንፈልገውታለን ብለው ነው ከቤት ያወጡ። ለጥያቄ ነው የምንፈልገው። ከዛ እንደዛ ከሆነ ስንቅን ይዤ ብወጣ ብለው ሁሉ ጠይቆ ነበር ነገር ግን ምንም ይመለሳሉ ችግር የለም ብሎ ነው አፍናቸው ይዘው ቀጥታ ከተማውን አቋርጠው ወደ አርባ ምንጭ ፖሊስ ጣባ ነው ያስገቧቸው። ፖሊስ ጣባ ሲያስገቧቸው የባህል እቃቸውን ከእጃቸው ላይ ከጭንቅላታቸው ላይ ያደረጉትን የባህል እቃ ሙሉ በሙሉ እንደገፈፏቸው ነው የተረዳነው። የታሰሩበትን ምክንያት አውቃችኋል? ያው የኮሚቴ ተወካይ ስለሆኑ ይህንን ጥያቄ ለፌዴራል መንግስትን በምናቀርብበት ጊዜ ለክልል መንግስትን በምናቀርብበት ጊዜ ኮሚቴውን በመወከል ሲመላለሱ ነበር። እንደገና ደግሞ ተጀመረው ሰላማዊ የሆነ የሕዝብ ጥያቄ በሰላማዊ መንገድ እንዲሄድ መንግስትን ትልቅ አደራ ጥሎባቸው እየነበረና ህዝብን በዚህ ሁኔታ በሰላም እንዲሄድ ሲያስተባበሩ ስለነበር ይህ ጥያቄ ደግሞ እልባት እንዳገኝ ባደረጉት ጥረት የክልሉ መንግስትና የዞኑ መንግስት ጥያቄውን መታየት ስላልወደደ ነው ያሰሯል ፍርድ ቤት አልቀረቡ በአምስተኛ ቀን ፍርድ ቤት ቀርበዋል። ፍርድ ቤት ከቀረቡ በኋላ እንደገና ተጨማሪ የአስራ ሁለት ቀን ቀጠሮ ተጠይቆባቸው እስር ቤት ነው ያሉት። የጊዜ ቀጠሮ ሲጠየቅ ምን ምክንያት ቀረበባቸው? ከእነሳቸው ጋር ያሉ ብዙ ሰዎች ገና ለእስር ስለሚፈለጉ እነዚህ ሰዎች ጨምረን ወደ እነሱ ስለምናመጣ እንደገና ደግሞ ብዙ የፈጸሙት ወንጀል ስላለ ይህንን ወንጀል እስከምናጣራ ድረስ መረጃ ያጠፉብናል በማለት ነው ቀነ ቀጠሮ የተጠየቀባቸው። እሳቸው መታሰር ይበልጥ የኮንሶን ህዝብ አላስቆጣም። የኮንሶን ህዝብ ያስቆጣው ምንድን ነው? እሳቸውን ከያዙ በኋላ የባህል ቃ ከእጃቸው ላይ የማይወልቅ አምባር አለ የባህል መሪ መሆናቸውን የሚያሳይ እንደገና ደግሞ የሚለብሱት አልባሳት እነዚህ በሙሉ መገፈፉ የክልሉ መንግስት ለኮንሶ ህዝብ ያለው ንቀት፣ እንዲሁም ደግሞ የክልሉ መንግስት ክሮት እንደሌለው የሚያሳይ ስለሆነ እናደውን አስቆጥቶታል። አቶ ገመቹ እንግዲህ አንድ ሰው ወደ እስር ቤት ሲገባ ያደረጋቸውን ነገሮች በሙሉ እንዲያወልቅ ይጠየቃልና ለምሳሌ ያደረጓቸው ነገሮች በተለይ ብረት ነክ ከሆኑ እንዲያወልቁ ይደረጋሉና ከዚህ አንጻር አይታችሁታል። እሳቸው እኮ በእጃቸው ላይ የታሰረው ብረት አይደለም። ምንድን ነው እንደ አምባል አለ ትንሽ ወደ ፕላስቲክነት የምጠጋ ነገር ነው እንጂ ብረት ነክ ነገር አይደለም። ሰዎችን ደግሞ ሊጎዳ ቃ አይደለም። ስለታማ ነገር እንደዛ አይነት ነገር አይደለም። ዋና ዋና የምትሏቸው ጥያቄዎች ምን ነበሩ? ጥያቄዎቹ የኮንሶ ህዝብ ከዚህ ቀደም በልዩ ወረዳነት ይተዳደር እንደነበር ይታወቃል። ከሁለት ሺ ሶስት አመተ ምህረት በፊት ሁለት ሺ ሶስት አመተ ምህረት ላይ ግን የህዝቡ ሳያውቅ ህዝቡ ሳይመክርበት ሳይስማማበት፣ በምክር ቤቱም ሳያጸድቅ ጥቂት የአመራሮች ግንባር ቀደም አመራሮች በተስማሙበት ብቻ የኮንሶ ህዝብ ከልዩ ወረዳነት ወደ ወረዳነት ዝቅ ብሎ ከሌሎች አራት ወረዳዎች ጋር እንዲዳበልና ያላመነበት ዞን እንዲሆን በመደረጉ እያቀ ነበር ነገር ግን ከዛ በኋላም በሆን በህዝቡ ላይ የተከሰተው ልማታዊም፣ ፖለቲካዊ፣ ማህበራዊ ብዙ ቀውሶች ስለነበር ይሄ ህዝቡን እጅግ በጣም ስላስቆጣ በመጨረሻም ደግሞ ሦስት ቀበላት ከነበጀታቸው ህዝቡ አሁንም ሳያውቅና ሳይመስርበት ከልዩ ወረዳው በመቆረጡ፣ ከዚህ የተነሳ ህዝቡ በጣም ስለተቆጣ ከዚህ ዞን ጋር መኖር አልችልም በማለት የራሱን ዞን ለመመስረት ደግሞ በቂ እና የሚያሟላ ስለሆነ በዞንነት ይደራጃለሁ የሚል ጥያቄ ነው ያቀረበው ህዝቡ። በቅርቡ የደቡብ ክልል ፕሬዚዳንት ኮንሶ ተገኝተው ህዝቡን እንዳወያዩ ሰምተን ነበር። በዚህ ውይይት መግባባት ላይ አልተደረሰም ማለት ነው? ከዚህ ቀደም የነበሩ አመራሮች ከሰጡት ምላሽ የተለየ ምላሽ አልሰጡም። እሳቸው ይሄ ነገሮች በጣም ተካረው ጥግ በደረሱበት ሰዓት ላይ ነው እሳቸው ከደቡብ ኦሞ ሲመለሱ ጎራ ብለው ህዝብ የሀገር ሽማግሌዎችን ህዝብ የወከላቸውን አስራ ሁለት ሰዎችና ከስራ ተባረው የነበሩትን የመንግስት ሰራተኞችን አሰባስቦ ነበር ያነጋገሩት። ምናልባት የተሻለው ነገር ምንድነው ሰራተኞች ወደ ስራቸው መመለስ አለባቸው፣ እንደገና ደግሞ የታሰሩ ሰዎች ይፈታሉ፣ በጥያቄ መሰረት ከዚህ በኋላ ሰው መታሰር የለበትም የሚል ምላሽ ሰጥተው ጥያቄው ግን ለጊዜው አሁን ላይ አይፈቀድም የሚል ነገር ነው። ከዚህ ጉዳይ ጋር በተያያዘ የታሰሩ ሰዎች በሙሉ ይፈታሉ ብለዋል እያሉኝ ነው። እና ሌሎች የታሰሩ ሰዎች አሉ? ምን ያህል ነው ቁጥራቸውስ? ከዚህ በፊት ወደ አስራ ሶስት ሰዎች በጊዶለ ደረቅ ፖሊስ ጣባ ታስረዋል። እንደገና ደግሞ ከሰባት ሰዎች የሚበልጡት በወረዳው በዙ እንግዲህ በወረዳችን ላይ አንድ ቴክኒክ ኮሌጅ ተከፍቶ ነበር። እሱም እስር ቤቱ ነው የሆነ። በአሁኑ ጊዜ ከአመራርም በግማሽ ወገናቸው በሕዝብ ውስጥ ነው፣ ግማሽ ወገን ነው እዚህ ከመንግስት ጋር ብሏቸው የወረዳን ዋና አስተዳደር ጨምሮ አምስት አመራሮች ታስሯዋል። በዛ ላይ ደግሞ ከነጋዴም ከሰራተኛም ከአርሶአደርም ከሁለት መቶ በላይ ሰዎች እስር ቤት ታጉሮ ነው በአሁኑ ጊዜ ያሉት። እሳቸው በመጡበት ወቅት እስር ቤት የነበሩ ሰዎች እነዚህ ነበሩ። እነዚህ ሰዎች ከክሱ ብሏል። ከእነዚህ ሰዎች የተፈቱት ሶስት ሰዎች ናቸው። የመንግስት ስራ ይለቀቁ ይመለሳሉ ያሉትስ ከዚህ ጋር ተያያዙ ስራ ይለቀቋሉ። ስራ እየለቀቁ ሳይሆን እነሱ ስራ ስለቀቋቸው ሰዎች ነበሩ። ኮንትራት ነበሩ ሰራተኞችን ቀርዘዋል። ሰራተኞች ማስታወቂያ ወጥቶባቸዋል። ግ ብዙ ሰራተኞች ደግሞ እገዳም ተጥሎባቸዋል። ስለዚህ እነዚህ ሰዎች ሙሉ በሙሉ ወደ ስራ ይመለሱ ነበር። አይደለም፣ የሚያስቀመጠው የምል ጥያቄ እያቀረበ ባለበት ሰዓት ላይ ነው። ምን አይነት ደብዳቤ ነው? ደብዳቤው ከስራ የታደሩ ሰራተኞች ወደ ስራቸው እንዲመለሱ ገዳ ነው የማንሳት ደብዳቤ ነው። ነገር ግን ርዕሰ መስተዳድሩ በሰጡት መመሪያ መሰረት ወደ ስራችሁ ተመልሳችኋል የሚል አጠር ያለ መጽሐፍ ሲገባ የሀገር ሽማግሌዎች መጥቶ ባማለዱት ምልጃ መሰረት እንደገና ደግሞ እናንተም ጥፋተኝነታችሁን አምናችሁ በመጸጸታችሁ የምንደርባበ ነው የተጻፈው። አሁን ኮንሶ ያለው ሁኔታ ምን ይመስላል? ኮንሶ በአሁኑ ሁኔታ እንግዲህ በክልሉ ልዩ ኃይል በመከላከያ ሰራዊት እና በፌዴራል ፖሊስ ነው የተወረረው። እነዚህ አካላት ደግሞ በሕዝቡ ላይ ጥይት እያዘነቡ ነው ያሉት አስለቀስ እየተኮሱ አሉት። ዘረፋ አለ፣ ቅሚ አለ። ምንም አይነት እንቅስቃሴ ያለበት የንግድ እንቅስቃሴ ቆሟል። የርሻር እንቅስቃሴ ቆሟል። ወጣቶች የምንቀሳቀሱበት ከመቶ የሚገልጡ ሞተሮች ተቀምተዋል። ስራ መስራት አልተቻለም። ሰው ሁሉ ወደት እንደሚያመለክት ግራ ተጋባበት ነው ህዝቡ በተጨምኳል። በቃ ያለፈ መአት ሰራዊት በህዝቡ ላይ ማፍሰት ነው። ይሄ ሰራዊት ደግሞ እያስጨነቀ ነው ያለው ይህ ሰራዊት እንድነሳለት ህዝቡ በሚጮሩበትና በሚጠይቅበት ጊዜ እነዚህ ህዝብ ህዝብን ያስመረሩና ህዝብ የተፋቸው አመራሮች የተለያየ ምክንያቶችን እየፈበረኩ ህዝብ ሰራዊቱ እዚህ እንዲቆይ እያደርጋሉ። ለምሳሌ ኦነግ እኮ ነገ በዚህ ሊገባ ኦልሬዲ ተዘጋጅተዋል ይላሉ። አንዳንድ ጊዜ ደግሞ የኮንሶ የባህል አባቶች ጦርነትን አውጇዋል ይላሉ። የኮንሶ ወጣቶች ሊሸፍቱ ነው እያሉ የተለያየ ምክንያቶችን እየፈበረኩ ሰራዊቱ ከመነሳት ይልቅ እየጨመረ እንዲሄድ ና ህዝቡን እንዲ እያስጨነቀ እንደዚህ እያደረጉ ነው ያሉት። በአሁኑ ወቅት በጣም አመሰግናለሁ። ጊዜ ውስጥ በጣም አመሰግናለሁ።